በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር የሚወዳችው እግዚአብሔርን የምትወዱ የክርስቶስ ቤተሰቦች፣ እንኳን እግዚአብሔር አምላካችን ለዚህ ዕለት፣ ለዚህ ሰዓት አደረሳችሁ አደረሰን። ሁላችሁ እንደምታውቁት በዚህ በፊታችን ባለው ሳምንት ኢትዮጵያውያን በሙሉ በታላቅ መንፈሳዊና ሀገራዊ ስሜት የአድዋን ድል እናስባለን። ምናልባት ለአንዳንዶቻችሁ አድዋና ወይም የአድዋ ድልና ክርስቲያናዊ ሕይወት ምን አገናኘው ትሉኝ ይሆናል ነጻነት መንፈሳዊ መልክ አለው። መንፈሳዊ ነፃነት ያለው ሕዝብ ስጋዊ ነፃነት አለው። መንፈሳዊ ነፃነት ያለው ሕዝብ ስጋዊ ባርነትን እሺ በጄ አይልም። ለዚህ ነው ቤተ ክርስቲያን ሁል ጊዜ ስለ ህዝቦቿ በሚደረገው የነፃነት ሕይወት ውስጥ ግንባር ቀደም ተጠቃሽ ሆና የምትኖረው። በዚህ ምክንያት የአድዋ ድል የቤተ ክርስቲያናችን ፈርጥም ነው ቢባል የሚያጋንን አይደለም። የቅዱሳን ሰማዕታት ተራዳይነት፣ የቅዱሳን አባቶቻችን ሃይማኖተ ጽኑነት እንዲሁም ደግሞ እግዚአብሔርን የሚፈሩ የኢትዮጵያ መሪዎችም ጀግንነትና ክርስቲያናዊ ሕይወት የሚወሳበትም ጊዜ ስለሆነ ስለ አድዋ ልናስብ ግድ ነው። በዚህ ምክንያት ዛሬ የምንማርበት ትምህርታችን የአድዋ ድልና የክርስትና ሕይወት በሚል ርዕስ ነው። ሁልጊዜ ስለ አድዋ ሲነሳ የአድዋ ሥላሴና ከኢትዮጵያውያን ጀግኖች ጋር አብሮ የዘመተው ቅዱስ ጊዮርጊስ አብረው ይነሳሉ። የታሪክ ጸሐፊዎች ደጋግመው እንዳስቀመጡት እነዚያ ጀግኖች ኢትዮጵያውያን ዝናቸው በዓለም ሁሉ ከዳር እስከ ዳር ያስተጋባው ስለ ሀገራቸውና ስለ ሃይማኖታቸው በመጋደላቸው ነበር። ለዚህም ነው የአገሬ ሰው የአድዋን ስላሴ ጠላት አረከሰው፣ ገበየው በሞቴ ግባና ቀድሰው ብለው ፊታውራሪ ገበየውንና ሌሎች ኢትዮጵያውያንን የአድዋን ስላሴ በዚያም አንጻር ኢትዮጵያን ሊያረክስ የመጣውን ወራሪ እንዴት መመከት እንዳለበት ሲናገሩ የነበረው ዛሬ ቤተ ክርስቲያናችንም ሆነች ሀገራችን ይህንን ታላቅ የሆነ መንፈሳዊና ደግመዋለው ሥጋዊ ብቻ አይደለም። መንፈሳዊና ሥጋዊ ድል ስታከብር የሀገራችንና የሕዝባችን የቤተ ክርስቲያናችን ጉዳይ መስቀለኛ መንገድ ላይ ሆኖ ነው። ብዙዎች አንገታቸውን የደፉበትና ያዘኑበት ጊዜ ነው። ስለ አድዋ ድል ስናስብ ታሪክ እኛን ደግሞ ለሀገራችሁና ለህዝባችሁ ምን አደረጋችሁ ይለናል። ስለ አድዋ ድል በታላቅ ኩራት ስንናገር ለእናንተስ የልጅ ልጆቻችሁ የሚናገሩትን ምን ትታችኋል ይለናል ታሪክ። ምናልባትም ይህ ቀን እኛንና እነዚያን አኩሪ ታሪክ ትተውልን ያለፉትን አባቶቻችንን የምናነጻጽርበት ጊዜ ሊሆን ይገባዋል እላለሁ። አንዳንድ ጊዜ አባቶች ትተውልን ያለፉንን ታሪክ፣ አባቶቻችን ያስረከቡንን ታሪክ እኛ አፍርሰንና አጉድለን ለመከፋፈል፣ ለመለያየት ምክንያት ሆነን እንዳንገኝም ያስፈራል። በመጽሐፍ ቅዱስ ላይ ይህንን የሚመለከት ታሪክ እናገኛለን። መጽሐፈ ነገሥት ቀዳማዊ ምዕራፍ አሥራ ሁለት ላይ እንዲህ የሚል ቃል እናገኛለን። እስራኤል ሁሉ ያነግሡት ዘንድ ወደ ሴኬም መጥተው ነበርና ሮብዓም ወደ ሴኬም ሄደ። እንዲህም ሆነ የናባጥ ልጅ ኢዮርብዓም ይህን በሰማ ጊዜ እርሱም ከንጉሡ ከሰሎሞን ፊት ኮብልሎ በግብጽ ተቀምጦ ነበርና በግብጽም ሳለ ልከው ጠርተውት ነበርና ኢዮርብዓምና የእስራኤል ጉባኤ ሁሉ መጥተው ለሮብዓም፣ አባትህ ቀንበር አክብዶብን ነበር፤ አሁንም አንተ ጽኑውን የአባትህን አገዛዝ በላያችንም የጫነውን የከበደውን ቀንበር አቃልልን እኛም እንገዛልሃለን ብለው ተናገሩት። እርሱም ሂዱ፣ በሦስተኛውም ቀን ወደ እኔ ተመለሱ አላቸው። ሕዝቡም ሄዱ። ንጉሡም ሮብዓምም ለዚህ ሕዝብ መልስለት ዘንድ የምትመክሩኝ ምንድን ነው ብሎ አባቱ ሰሎሞን በሕይወቱ ሳለ በፊቱ ይቆሙ ከነበሩት ሽማግሌዎች ጋር ተማከረ። እነርሱም ለዚህ ሕዝብ አሁን ባሪያ ብትሆን፣ ብትገዛላቸውም መልሰህም በገርነት ብትናገራቸው በዘመኑ ሁሉ ባሪያዎች ይሆኑልሃል ብለው ተናገሩት። እርሱ ግን ሽማግሌዎች የመከሩትን ምክር ትቶ ከእርሱ ጋር ካደጉትና በፊቱ ይቆሙ ከነበሩት ብላቴኖች ጋር ተማከረ። እርሱም አባትህ የጫነብኝን ቀንበር አቃልልን ለሚሉት ህዝብ እመልስላቸው ዘንድ የምትመክሩኝ ምንድነው? አላቸው። ከእርሱም ጋር ያደጉት ብላቴኖች አባትህ ቀንበር አክብዶብናል አንተ ግን አቃልልን ለሚሉ ህዝብ ታናሽቱ ጣቴ ከአባቴ ወገብ ተወፍራለች። አሁንም አባቴ ከባድ ቀንበር ጭኖባችኋል፣ እኔ ግን በቀንበራችሁ ላይ እጨምራለሁ። አባቴ ባለንጋ ገርፏችኋል እኔ ግን በጊንጥ ገርፋቸዋ አለው በላቸው ብለው ተናገሩት። ንጉሡም በሶስተኛው ቀን ወደ እኔ ተመለሱ ብሎ እንደተናገረ ኢዮርብዓምና ህዝቡ ሁሉ በሶስተኛው ቀን ወደ ሮብዓም መጡ። ንጉሡም ሽማግሌዎች የመከሩትን ምክር ትቶ ለህዝቡ ጽኑ ምላሽ መለሰላቸው ይላል። አሳዛኝ የሆነ ታሪክ ነው። ዛሬ የአድዋ ድልን እንደገና ኢትዮጵያውያን በሙሉ በማስተዋል በእርጋታ መለስ ብለን እንድናየውም የሚያስፈልገው ይህንን አስፈሪ የሆነ ታሪክ እንዳንደግመው ነው። ለነገሩ ደግመነዋል። እንደገና መልሰን መላልሰን እንዳንደግመው ነው። የአድዋን አባቶች የአድዋን ጀግኖች ከእኛ ዘመን ሰዎች ጋር ከማነጻጸሬ በፊት ከእግዚአብሔር ቃል ካነበብኩላችሁ ክፍል ሮብአምንና አያቱን ቅዱስ ዳዊትን ላነጻጽር እፈልጋለሁ። ሮብአም የንጉሥ ሰሎሞን ልጅ ነው። ሰሎሞን ደግሞ የቅዱስ ዳዊት ልጅ ነው። ዳዊት እግዚአብሔር ከእረኝነት ከታናሽነት የመረጠው ታላቅ ንጉሥ ነበር። እግዚአብሔር ከዚያ ሰዎች ከዘነጉበት የገዛ አባቱ ለዚህ ቦታ አይመጥንም ብሎ ከተወው ከረሳበት ቦታ ጠርቶ ለታላቅ የመሪነት ቦታ አስቀምጠው። የቅዱስ ዳዊትን ታሪክ በምናነብበት ጊዜ ሁልጊዜ ጊዜ ቅዱስ ዳዊት ይሄንን የእግዚአብሔርን ሥራ ሲያስታውስ እናያለን። እውነተኛ መሪ ከየት እንደመጣና ወዴት እንደሚሄድ ያስተውላል። በዚህ ዓለም ላይ ለሕዝባቸው የሥቃይና የመከፋፈል ምክንያት የሆኑት መሪዎችን ታሪክ መለስ ብለን ስናይ የመጡበትንና የተነሱበትን ቦታ የሚረሱ ሰዎች ናቸው። ቅዱስ ዳዊት ግን ከታናሽነት ከፍ ያደረገው እግዚአብሔር እንደሆነ ኃይሉ እንዳይደለ፣ ጥበቡ እንዳይደለ ስለሚያውቅ ሁል ጊዜ ስለ ሥልጣኑም ሆነ ስለ ማንነቱ ሲናገር በፍጹም ትህትናና ፍቅር ነበር። ሁለተኛ ዋና ነገር ደግሞ ቅዱስ ዳዊት ሰው መሆኑን ከስህተት ሁል ጊዜ የማይነጻ መሆኑን የማይዘነጋ ታላቅ አባት ነበር። ሰዎች ነንና እንወድቃለን፣ እንነሳለን። ሰዎች ነንና እግዚአብሔርን የሚያሳዝን ነገር እንሰራለን። በእግዚአብሔር ዘንድ ደስ እግዚአብሔርን ደስ ባሰኙትና እግዚአብሔርን ባሳዘኑት ሰዎች መካከል ያለው ልዩነት ኃጢአትን የማድረግና ያለማድረግ አይደለም፣ በኃጢአት ተጸጽቶ የመመለስና በህልከኝነት በኃጢአታችን የመጓዝ ነገር ነው እንጂ። የተወደዳችሁ ኢትዮጵያውያን ዛሬ ያለብን ችግር ይመስለኛል በእኛና እነዚያ ታሪክ ሰሪዎች ሆነው ለኛ ብቻ ሳይሆን ለጥቁር ሕዝብ በሙሉ ታላቅ አርአያና ምሳሌ የሆኑ አባቶቻችንን ስንመለከት በእነርሱና በእኛ መካከል ያለው ልዩነት ልክ በሮብዓምና በቅዱስ ዳዊት መካከል ያለው ልዩነት ይመስለኛል። ሮብዓም የአያቱ ተቃራኒ ነበር። በሮብዓም ሕይወት ውስጥ የምትመለከቱት ነገር የስልጣን መታወር ነበር። ሮብዓም እሱ የሚለውን ሁሉ ሰዎች መስማት ነበረባቸው። እሱ ደግሞ መስማት የሚፈልገው ውን ብቻ ነበር እንዲናገሩ የሚፈልገው ለዚህም ነው እስራኤላውያንን እንደዚያ አሳዝኖ የመለሳቸው ምን ነበረ የሆነ አባቱ ሶሎሞን በስተኋላ ከነበረው ሕይወት አንጻር በእስራኤላውያን ላይ ጽኑ አገዛዝ መስርቶ ነበረ። እስራኤላውያን ግብር በዝቶባቸው ነበር። የሚከፍሉት ለመንግስት የሚከፍሉት ከባድ ነበር። ስለዚህ እስራኤላውያን በሙሉ በአንድ ልብ ሆኑና ይህ አገዛዝ መሮናል፣ እባክህ ሕይወታችንን አሻሽልልን ኑሯችንን አቃልልን አሉት። ተገቢ ጥያቄ ነው። እግዚአብሔር መሪ አድርጎ ላስቀመጣቸው ሰዎች የሚቀርብ ተገቢ የሆነ መንፈሳዊ የሆነ እግዚአብሔራዊ የሆነ ጥያቄ ነው። ሮባም ይህንን ግን ከድፍረት ነበረው የቆጠረው ዛሬ የአፍሪካ ሰቆቃዋ የእነዚያ የአድዋ ብርሃኖች የነአፄ ሚኒሊክ የነፃነት ሕይወት የደብ አድራጊነት ሕይወት ለእኛ ለኢትዮጵያውያን፣ ደግሞም ብሎም ለአፍሪካ ለጥቁር ሕዝቦች አልሆን ያለን መሪዎች የህዝባቸውን ጩኸት እንደ ስድብ እየቆጠሩ መሪዎች የህዝባቸውን እንባ እንደ ፌዝ፣ እንደ ዋዛ፣ እንደ ፈዛዛ እየቆጠሩ ስላሉን ሮባም እንደዛ ነበር የቆጠረው። መስማት የሚፈልገውን የሚነግሩለትን ሰዎች ፈለገ። በጆሮው ውዳሴውን የሚያንቆረቁሩለት እንዳንተ ያለ ማን ነው የሚሉለትን ሰው ፈለገ። ስለዚህ መጀመሪያ የሶሎሞን አማካሪዎች የሆኑ ሽማግሌዎችን ጠራ። የተወደዳችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች አንዳንዴ እድሜ ታላቅ ትምህርት ቤት ነው የሚለው አባባል አባባል ብቻ አይደለም፤ ታላቅ እውነትነትንም ያዘለ ነው። እነዚህ ሽማግሌዎች በሰሎሞን ጊዜ የነበረውን ጉድለት ሁሉ የሚያውቁ ናቸው። ለሶሎሞን ታማኝ ሆነው የኖሩ ቢሆንም ሰሎሞን የነበረውንም ጉድለት የሚያውቁ ነበሩ። ስለዚህ ምን ነበር ያሉት? ሮብአም ሆይ አንድ ነገር እንመክርሃለን አሉት። ራስህን ለአንድ ጊዜ ለዚች አስቸጋሪ ጊዜ ራስህን እባክህ አዋርድ። ምን ነበር ያሉት? ለዚህ ሕዝብ አሁን ባሪያ ብትሆን ብትገዛላቸውም መልስህን በገርነት ብትናገራቸው በዘመኑ ሁሉ ባሪያዎች ይሆናል ነበር ያሉት። ዛሬ በዓለም ላይ ታላቅ የሆነ የስኬት ታሪክን ያስመዘገቡ በሀብት የከበሩ ሰዎችን ታሪካቸውና ሕይወታቸውን ብትመለከቱ ብዙዎችን ያስገዙት ብዙዎችን ተከታይ ያፈሩት በኃይልና በጉልበት በማስፈራራት ሳይሆን በፍጹም ትህትና ነው። ትህትና ሕይወትን ይገዛል። ትህትና ትዳርን ይገዛል። ትህትና ሀገርን ይመራል፣ ያቀናል፣ ወደ ብልጽግና ያደርሳል። ትዕቢትና ግን ከእኔ በላይ ማን አለ ማለት ሀገርን ይበታትናል፣ ይከፋፍላል። አጼ ምኒልክ ጀግኖች የሆኑትን ኢትዮጵያውያንን በሙሉ ሲያሰባስቡ የተናገሩትን የአዋጅ ደብዳቤ እንደገና መለስ ብለን ብንቃኘው በውስጡ ያለው ፍጹም የሆነ ሀገራዊ ፍቅር ብቻ ሳይሆን ፍጹም የሆነ ትሕትና፣ ፍጹም የሆነ መንፈሳዊነትም ጭምር ነው ያለው በድዬ እንደሆነ ማረግ ነገር ግን አሁን ሀገር በችግር ላይ ናት፣ ድረስልኝ፣ ተከተትና ሕዝብን ሀገርን ሃይማኖትን የሚያጠፋ መጥቷል የሚል ነበረ አዋጃቸው። እኔ ያለሁን ማንም አያስፈልገኝም አላሉ ነበር። ከድሉ በኋላ ያለውንም ነገር ወደ ኋላ አመጣበታል። ጥሩ አማካሪ የነበራቸው የመካሪዎችንም ምክር የሚሰሙ ለኢትዮጵያ የሚበጃትን ሁሉ ያደርጉ የነበሩ አባት ነበሩ። ዛሬ በኮምኒዝም የታሪክ ትንተና ላይ ተመስርተውና ጆሮአቸውን አደንቁረው አንዳንዶች እንደሚናገሩት አልነበሩም እኝህ ታላቅ አባት። ለነገሩ ለመሆኑ ምን የሚያስመሰግን ስራ ይዘን ነው ዛሬ አጼ ሚኒሊክን ለመኮነን፣ አጼ ሚኒሊክን ለመተቸት የበቃ ነው? ለመሆኑ ምን ላይ ቆመን ነው? ዛሬ ከእርሳቸው የተሻለ ምን ሥራ ሰርተን ነው? የሚያሳዝነው ኢትዮጵያውያን የገዛ ታሪካቸውን ሲያጣጥሉና ሲያመናጭቁ፣ የውጭ አገር ህዝቦች ግን የነጻነታቸው ምሳሌ የነጻነታቸው አርአያ እያደረጉ ያሉት ይህንን ታላቅና አስደናቂ የሆነውን የነዚህን አባቶች ታሪክ ነው። የሮብአምን ልብ ከህዝባችን የሮብአምን ልብ ከሀገራችን እግዚአብሔር ያውጣልን። በትዕቢትና ከኔ በላይ ማን አለ በማለት የህዝብን ምክር አለመስማት፣ የህዝብን ጩኸት ማቃለልን እግዚአብሔር ከምድራችን ላይ ያርቅልን። ሮብአም የነዚያን ሽማግሌዎች ምክር ሊፍሰማ አልፈለገም። ከዚያ ይልቅ የእሱ ጓደኞች የሆኑትን ቢጤዎቹን ሰበሰበና ምን ትመክሩኛላችሁ አላቸው። ምን እንደ መከሩት ታውቃላችሁ? እንዲህ አሉት። ሁላቴኖቹ አባትህ ቀንበር አክብዶብናል አንተ ግን አቃልልን ለሚሉ ህዝብ ታናሺቱ ጣቴ ጣቴ ከአባቴ ወገብ ትወፍራለች። አሁንም አባቴ ከባድ ቀንበር ጭኖባችኋል እኔ ግን በቀንበራችሁ ላይ ይጨምራለሁ። አባቴ በአለንጋ ገርፏችኋል፣ እኔ ግን በጊንጥ ገርፋችኋለሁ በላቸው ብለው ተናገሩት። ምን አይነት እውርነት ነው? ምናልባት አንዳንዶቻችን ይህንን ቃል ስንሰማ እንዴት አንድ የሀገር መሪ የሚመክሩ ሰዎች ወይንም ደግሞ እንዴት አንድ የሀገር መሪ ለአንድ ህዝብ ለሚገዛለት ህዝብ እንዲህ ያለ ንግግር ይናገራል እንል ይሆናል። ዛሬ በዙሪያችን እየተሰራው ምንድን ነው? ከዚህ የተሻለ ነገር ነው? ለራበው እየተሰጠው ያለው ምንድን ነው? ለተጨነቀው እየተሰጠ ያለው ምንድን ነው? ጊንጣ አይደለምን? በጊንጥ ገርፋችኋለሁ ነው ያለው። አባቴ ባለንጋ ገርፏችኋል፣ እኔ ግን በጊንጥ ገርፋችኋለሁ ነው። ኢትዮጵያውያን በረሃብ ላይ ናቸው። ኢትዮጵያውያን በበሽታ ላይ ናቸው። በሽታ እንደ ቅጠል እያረገፋቸው ነው። የሚልሱት የሚቀምሱት የላቸውም? ግን ለነዚህ በበሽታ ለተሰቃዩት፣ በረሃብ ለተሰቃዩት ሕዝቦች ምንድን ነው እየተሰጣቸው ያለው? ፍርዱን ለእናንተ ተዋለሁ። የሮበአም ሕይወት፣ የሮበአም መንገድ ሀገርን ይከፋፍላል፣ ህዝብን ይለያያል። ቅዱስ ዳዊት ግን እንዲህ አልነበረም። ወገኖቹን የማይረሳ ነበረ ለበደሉት ይቅር የሚል ልብ የነበረው ነበረ። ሮባም ግን ምን አለ? ታናሺቱ ጣቴ ከአባቴ ወገብ ተወፍራለች አለ። ቁልቁል ሀገርን እየመራን ሀዘት ውስጥ እየጨመር ከአባቴ ወገብ ይልቅ የኔ ጣት ተወፍራለች የሚል ትውልድ ምን አይነት እርግማን ነው? የአባቶቻችንን ኃጢአት እያወራን የኛ ጽድቅ ደግሞ እንደ መርገም ጨርቅ የሆነብን ስንቶቻችን ነን። ሮባም ይህንን ሲናገር እስራኤል ምን እንዳለ ታውቃላችሁ? የእስራኤል ሕዝብ በሙሉ እንገባላለን ነበረ ያሉት፣ ብቻ ችግራችንን ተገንዘብልን ነበር ያሉት። ነገር ግን እነሱን ምን ነበር ያላቸው? አባቴ ባለንጋ ገርፏችሁ ነበር፣ እኔ ግን በጊንጥ ገርፋችኋለሁ አባቴ ቀንበር አክዶጓችሁ ነበር እኔ ግን በቀንበራችሁ ላይ ይጨምራለሁ ነበር ያላችሁ ስለዚህ እስራኤል ሁሉ ምን ነበር ያለው ቁጥር 16 ላይ ተመልከቱ እስራኤልም ሁሉ ንጉሱ እንዳልሰማቸው ባዩ ጊዜ ህዝቡ ለንጉሱ በዳዊት ዘንድ ምን ክፍል አለን በእሴይም ልጅ ዘንድ ርስት የለንም እስራኤል ሆይ ወደ ድንኳኖቻችሁ ተመለሱ ዳዊት ሆይ አሁን ቤትን ተመልከት ብለው መለሱለት ያን ጻድቅ የሆነውን ንጉስ አሰቡት። ያን ታላቅ የሆነ ሀገርን በአንድነት የመራን ሰው አሰቡት። ዛሬ እንደገና እንደ ዳዊት ሚኒልክ ሆይ ሀገርህን ተመልከት የምንልበት ጊዜ ይሆን? ሚኒልክ ሆይ ሕዝብህን ተመልከት ያ የወደክለት ያ የሞትክለት ያ የቆሰልክለትን ህዝብ እንበል። ዳዊት እድሜ ልኩን በሰልፍ ያሳለፈ ሰው ነበር። ዛሬ አንዳንድ የሀገራችን የሃገራችን ሰዎች የሀገርን ስልጣኔ፣ የሀገርን አንድነት ዋጋ አከፋፈል የማያውቁ ያጼ ምኒልክን ክፋት፣ ያጼ ምኒልክን ኃጢአት ለማብዛት ብዙ ነገር ይላሉ። ወይ አለማወቅ አውሮፓውያን እነ ቢስማርክን፣ ጀርመኖች እነ ቢስማርክን፣ ጣሊያኖች እነ ጋራ ባልዲን ምን ያህል በጀግንነት እንደሚያነሷቸው ለሀገራቸውና ለህዝባቸው ያደረጉትን ነገር እንዴት በኩራት እንደሚያነሱ፣ ህዝባቸውን በአንድነት በመያዛቸው ወዴት ስልጣኔ እንደመሯቸው፣ እንዴት እንደሚናገሩ ባየ። እስራኤላውያን ከሮብዓም አንደበት የትዕቢትን ንግግር እንጂ የጽድቅን ቃል የትህትናን ቃል ባለማግኘታቸው ምክንያት በዳዊት ቤት ውስጥ ርስት የለንም ማለት ስለዚህም ዳዊትን አሰቡት። ዳዊት ወይ ተመልከት ወደ ቤት አሉት። ዛሬ የአድዋን በዓል እያሰብን ነው። ዓፄ ሚኒሊክ የአድዋን ድል ሲቀዳጁ ለጥቁር ህዝብ ሁሉ መመኪያና ተስፋ ነበር የሆኑት። በዚህ በሀገረ አሜሪካ ታዋቂ የሆነው አሳታሚ ድርጅት ባለቤት የነበረውና በቅርብ ጊዜ ያረፈው ጥቁር አሜሪካዊው ጆንሰን፣ ብዙዎቻችሁ ልታውቁ ትችላላችሁ፣ ኢቦኒ የሚባለው ታዋቂ መጽሔት አሳታሚ ነበር። ስለ ግል ታሪኩ በጻፈው ላይ እንደሚናገረው ያኔ በባርነት ውስጥ ሆነን ያኔ ጥቁሮች እንደ ዕቃ በምንቆጠርበት ጊዜ ለእኛ የኩራትና የነፃነት ስሜት ሆኖልን ይቀሰቅሰን የነበረው ኢትዮጵያውያን በአድዋ ላይ በነጭ ሕዝብ ላይ ድል አድራጊ እንደሆኑ እያሰብን ነበር ነው ያለ። የነፃነት ምልክት ነበረ የሆኑት። አፍሪካን በሙሉ፣ እስያን በሙሉ፣ አሜሪካንን በሙሉ፣ ደቡቡንም ሰሜኑንም የተቆጣጠረው የአውሮፓ ሰራዊት በአንድ እግዚአብሔርን በሚፈራና ህዝቡን በአንድነት ይዞ በወጣ ጀግና ተሸነፈ። ያ ድል ግን ለአጼ ሚኒሊክ ትዕቢትን ሳይሆን ትህትና ነበረ የጨመረላቸው። ከድሉ በኋላ ወዲያውኑ ለአንድ አውሮፓዊ ዲፕሎማት በጻፉት ደብዳቤያቸው ምን ነበር ያሉት? በጥጋባቸው አሉ ጣሊያንን ነው በጥጋባቸው ተዋክተው አድዋ ላይ ድል ሆኑ። በድንቁርናቸውም ብዛት የብዙ ክርስቲያን ደም እንዲፈስ በማድረጋቸው ይህን ጦርነት ድል አደረግኩ ብዬ ደስ አይለኝማ። የሚገርም ነገር ነው። ስለ ወገናቸው እልቂት ከማዘናቸውም በላይ ጠላት ሆኖ ሀገርን ሊወር እንኳን ለመጣው ሰራዊት እንኳን የፍቅርና የትህትና ስሜት ነበር የነበራቸው። ብዙዎች ጣሊያኖች የጦር ምርኮኞች የነበሩት እንደሚናገሩት እነዚያ ሊወሩ ያለ ሀገራቸው ለመጡት እንኳን ጣሊያን ምርኮኞች እንኳን የነበራቸው የትህትና እያያዝ የእንክብካቤ ነገር ብዙ ታሪክ ጸሐፊዎች የመሰከሩት ነው። ዛሬ ግን የገዛ ወገናችንን ደም እያፈሰስን የገዛ ወገናችንን በጥይት እየቆላን የገዛ ወገናችንን በረሃብ እየጨረስን በጎሳ እየለያየን የትቢትን እና ከኔ በላይ ማናለ የሚል የድንፋታ ቃል የምንናገር ኧረ ለመሆኑ ምን ህሊና ይዘን ነው? በምንስ አይነት የታሪክ መዝገብ ስማችን እንዲጻፍ ነው ይህንን የምንናገረው? ስለዚህ ቤተ ክርስቲያን ይህንን ያድዋን በዓል ያድዋን ድል ስታከብር እነዚያ ጀግኖች አባቶቻችን ያንን ድል ያገኙበትን መንፈስ እንደገና እንድናስብ በማሳሰብ ነው። እንደገና እናስበው። ያ ድል የተገኘው በጦር ኃይል ብዛት አይደለም። ያ ድል የተገኘው አባቶቻችን በነበራቸው የትህትናና የፍቅር የአንድነት ስሜት ነው። ያ ድል የተገኘው ለወገን ራስን ዝቅ በማድረግ ነው። ያ ድል የተገኘው እግዚአብሔርን በመፍራት ነው። ነጮች እንኳን እስኪመሰክሩ ድረስ ከእነሱ ጋር እግዚአብሔር አንድ ላይ ሆኖ ተዋግቶናል ከእነሱ ጋር ሰማይቱ ጊዮርጊስ ተዋግቶናል እያሉ እስኪናገሩ ድረስ። እርግጥ ነው እግዚአብሔር ከርሱ ጋር የሆነ ህዝብ ሁልጊዜ ድል አድራጊ ሆኖ ነው የሚኖረው። የተወደዳችሁ ኢትዮጵያውያን፣ ዛሬ ሽንፈታችን የቁስ እጦት አይደለም፣ የማቴሪያል እጦት አይደለም። ምንጩ ዛሬ ሽንፈታችን እግዚአብሔር አየሩን መልካም ምድሩን ተስማሚ ካለማድረጉ የተነሳ አይደለም። ዛሬ ሽንፈታችን እንደ አፄ ምኒልክና ከእርሳቸው ጋር እንደነበሩት ጀግኖች አባቶቻችን በውስጣችን እግዚአብሔርን የመፍራት ነገር ባለመኖሩ ነው። ስለዚህ ዛሬ ምናልባትም ከሮብዓም ያንን አይነት ህሊናን የሚረብሽ መልስ እንዳገኘው ህዝብ እኛም ህሊናችን ተረብሾ ሊሆን ይችላል። የሮብዓም ያንን አይነት የትዕቢት መልስ አገርን ነበር የከፈለው። ከዚያን ጊዜ በኋላ እስራኤል ለሁለት ነበር የተከፈለችው፣ ደቡብና ሰሜን ተብሎ ደቡቡ ኢየሩሳሌም ላይ መንግስቱን አድርጎ የይሁዳ መንግስት ሲባል ሰሜኑ ደግሞ እስራኤል ተብሎ ከሮብዓም ጋር ነበር። የተወደዳችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ዛሬ ያንን አይነት አደጋ እንዣቦብን ይሆን? አላውቅም። ህሊናችንን እንመርመር። ግን የእስራኤላውያን ጩኸት አንድ ነበር፣ ዳዊት ሆይ ወደ ቤቱ ተመልከት ነበር። ዛሬ እነዚህ አባቶቻችን አልፈዋል። ነገር ግን እግዚአብሔር አምላክ ወደ ህዝቡ እንዲመለከት ያንን ድል አድራጊነት የሰጠ እሱ ነውና ያንን ታላቅ ሕይወት የሰጠ እሱ ነውና እሱ ወደ ህዝባችን እንዲመለከት ልንጸልይ ያስፈልጋል። በተለይም ይሄንን የአድዋን ድል ስናከብር አብረን ደግሞ በታላቅ ሀዘንና በታላቅ የምህላ የጭንቀት የእየየ ዝን ልብ ወደ እግዚአብሔር ወደ አምላካችን በጸሎትና በጾም ልንቀርብ ያስፈልጋል እግዚአብሔር አምላካችን የእነዚያ አባቶቻችንን ታሪክ እንድንረከብ አድርጎን እስካሁን ቆይተናል። ሀገራችንን ቤተ ክርስቲያናችንን በብዙ አደጋዎችና አስቸጋሪ ሁኔታዎች ሁሉ መርቶ እዚህ ያደርሶናል። እኔና እናንተ ደግሞ ዛሬ ታሪክን እያወራን ብቻ መኖር ሳይሆን እነዚያ አባቶቻችን የተጓዙበትን መንገድ ልንጓዝ ያስፈልጋል። ልዑል እግዚአብሔር አምላካችን ለአባቶቻችን የሰጠውን መንገድ ለአባቶቻችን የሰጠውን ሕይወት ለኛ ሚስጠን ሀገራችንን ቅድስት ቤተ ክርስቲያናችንን ይጠብቅልን። አሜን።